በኢትዮጵያ የኮሮና ቫይረስ ስርጭት በከፍተኛ ሁኔታ እየጨመረ መሆኑን ተከትሎ ለቫይረሱ ተጋላጭ የሚሆኑ የጤና ባለሙያዎች ቁጥር በየጊዜው እየጨመረ መሄዱንና ይህም ስራቸውን በአግባቡ እንዳይሰሩ እንቅፋት እየፈጠረ መሆኑን ያነጋገርናቸው የጤና ባለሙያዎች ገልጸዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታልን ጨምሮ በተለያዩ የመንግስት ሆስፒታሎች ውስጥ በሕክምና ሙያ የሚያገለግለውና በህክምና ስራው ላይ እንዳለ በኮሮና ቫይረስ በመያዙ በአሁኑ ሰዓት በአቃቂ የጤና ጣቢያ ውስጥ ከሌሎች ሀያ አምስት የህክምና ባለሙያዎች ጋር በማገገም ላይ የሚገኘው ዶክተር አብርሃም ገነቱ እንደነገረን በሆስፒታሎች በቂ ራስን መከላከያ ቁሳቁስ ባለመኖሩ በየቀኑ የጤና ባለሙያዎች ቫይረሱ እየተገኘባቸው ነው። አሁን እኔ ባለፈው ወር ብቻ ጥቁር አንበሳ ሆስፒታልንም የካቲት አስራ ሁለት ሆስፒታልንም አይቸዋለሁ፣ ሰርቼባቸዋለሁ። ከትንሹ ነገር ከማስክ ጀምሮ ግላብ ታጫለሽ፣ አልኮሆል ይጣፋል። እንደዚህ አይነት ብዙ ነገሮች አሉና በየቦታው በየህክምና ቦታው ኦፕሬሽን ክፍልም ታካሚዎች የሚደኙበት ክፍልም በተመላላሽ መጥተው የሚታዩበት ክፍልም ስትሄጂ እንደዚሁ አብዛኛው ቦታ ላይ ትንሽ የምታያቸው የመከላከያ ቁሳቁሶች የሉም፣ አብዛኛው ቦታ ላይ ማለት ነው። በዚህ ምክንያት ብዙ የጤና ባለሙያዎች በየቀኑ የኮሮና ቫይረስ እየተገኘባቸው ወደ ማገገኛ ክፍል እየገቡ ይገኛሉ። እኔም ከእነሱ መሀል አንዱ ሆኛለሁ። አሁን እንደውም አንድ ሳምንት ሆነኝ የማገገሚያ ክፍል ውስጥ ከገባው ማለት ነው። በቀን ውስጥ እስከ አምስት ሺህ ተመላላሽ ታካሚዎችን በሚያስተናግደው የጥቁር አንበሳ ስፔሻላይዝድ ሆስፒታል በአሁኑ ሰዓት ራሱን ጨምሮ ስምንት ሐኪሞች እና አንድ በልምምድ ላይ ያለ የመጨረሻ ዓመት የሕክምና ተማሪ የኮሮና ቫይረስ እንደተገኘባቸው የነገረን ዶክተር አብርሃም በተለያየ ጊዜ የኮሮና ቫይረስን መከላከያ ቁሳቁሶች በግዢና በእርዳታ ወደ ሀገር ውስጥ መግባቱ ቢነገርም እነዚህ የሕክምና ግብዓቶች የትና ለማን እንደሚከፋፈል ምንም መረጃ የለም ይላል። ለምሳሌ ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ስንት ኤን ናይንቲ ፋይቭ ማስክ ተሰጠው ወይም ስንት ደረሰው? ብ ላስት ታይም አይቸክ አርባ አንድ ማስክ ነው የደረሰው። ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ስንት ሀኪም አለ? ስንት ነርስ አለ? በጣም ብዙ ነው አይደለ? ስለዚህ ምንም የሚመጣጠን ቁጥር አይደለም ማለት ነው ያለው ስለዚህ በእውነት የመጡት እነዚህ ዘርዳፋ የመጡት ቁሳቁሶቹ የት እና በየትኛው በኩል እንዴት ዲስትሪቢት እንደሚደረጉ ግልጽ የሆነ መረጃ ያስፈልጋል። አሁን በጣም ትልቅ ጉደት ብዬ የማስበው በዚህ ፓንደሚክ ወቅት ትራንስፓረንሲ ነው። ምንም ግልጽነት የለም። በጉዳዩ ላይ ያነጋገርናቸው የኢትዮጵያ መድኃኒት አቅርቦት ኤጀንሲ ምክትል ዋና ዳይሬክተር አቶ ተስፋለም አድራሮ ወረርሽኙ ዓለም አቀፍ ከመሆኑ አንጻር የህክምና ግብአቶችን በሚፈለገው መጠን ማግኘት ባለመቻሉ እጥረቱ እንደተፈጠረ ገልጸው ችግሩን ለመቅረፍ ኤጀንሲው አስራ ሶስት ሚሊዮን የፊት መሸፈኛ ጭንብሎችን መግዛቱንና በዚህ ሳምንት ሀገር ውስጥ ገብቶ መከፋፈል እንደሚጀምር ይገልጻሉ። በመጪው አንድ ወር ውስጥም በህክምና ባለሙያዎች ዘንድ እጅግ ተፈላጊ የሆነውን ኤን 95 የፊት መሸፈኛ ጭንብሎችንና ሙሉ አካል መሸፈኛ ልብሶችን ጨምሮ መቶ ስልሳ ሚሊየን የህክምና ግብአቶች ወደ ሀገር ውስጥ እንደሚገቡም አቶ ተስፋ ለም ያስረዳሉ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስር በተቋቋመው ኢመርጀንሲ ኦፕሬሽን ሴንተር በሚያወጡት ቀመር በሚሰጡ ብሬክዳውን መሰረት እየተቀበልን እስከአሁን ለክልሎች ለአራት ዙር ያህል አቅርበናል። አሁን አምስተኛ ዙር ኦልሬዲ ብሬክዳውን መጥቶ እየሰራን ነው። ግብዓቶቹን ቀጥታ ለኮሮና ህክምና የተዘጋጁ ጤና ተቋማት አሉ። ለእነሱ ነው ትልቁ ትኩረት እየተሰጠ ያለው። ከዛ ውጪ ግን አሁን ኮሚኒቲ ትራንስሚሽኑ ትንሽ ከፍ እያለ ስለመጣ ሌሎችም ጤና ተቋማት እንደዚሁ በበቂ መንገድ በበቂ መጠን ከጤና ጥበቃ በሚሰጣቸው ኮታ ይሁን በሽያጭ እንዲያገኙ አቅርቦቱ ላይ ትልቅ ስራ እየተሰራ ነው። የኮቪድ አስራ ዘጠኝ መከላከያ ግብአቶች አቅርቦት መሻሻል ብቻ አሁን ያለውን እጥረት አይፈታም የሚሉት አቶ ተስፋለም የጤና ተቋማት ባለሙያዎቻቸው ቁሳቁሶችን በአግባቡ እንዲጠቀሙና ከተቋማቱ ያላግባብ ወጥተው ለብግነት እንዳይዳረጉ ጥንቃቄ እንዲያደርጉ ያሳስባሉ። ያደረገ በጣም ብዙ የህብረተሰብ ክፍል አለ። ገበያም ላይ እንደዚሁ አለ። እኛ ግን ለጤና ተቋማት ለማቅረብ ከፍተኛ እጥረት እየገጠመን ነው እና ለመንግስት ሲስተምም ሾልኮ እንዳይወጣ ጥንቃቄም ማድረግ ይፈልጋል። ይሄንንም ነው አንድ ትልቅ ትኩረት ተሰጥቶ እየተጠራ ያለው። ያሉትን መረጃዎች በጣም ግልጽ በሆነ መንገድ መያዝ፣ ተገቢ የሆነ ቁጥጥር ማካሄድ በጣም ያስፈልጋል። ከዛ ውጭ ምናልባት እንደዚህ ገበያ ውስጥ የሚኖር ክምችት ካለ ከኛም ባለፈ ጤና ተቋማት እነኝህን ግብአቶች ከውጭ አስመክቶ ሀገር ውስጥ የሚያከፋፍሉ አካላትን የሚገዙበትን ኖሽን ማመቻቸት ተገቢ ነው። ምክንያቱም ከገንዘቡም መጠን በላይ እነዚህ ግብአቶች በጤና ተቋም አለመኖራቸው ትልቅ ጎርጣለሁ። በየካቲት አስራ ሁለት ሆስፒታል ስራ ላይ እንዳለ ከሆስፒታሉ ሰራተኞችና ታካሚዎች በተወሰደ ናሙና ክትትል ያደርግላቸው የነበሩ ታካሚ ቫይረሱ እንደተገኘባቸው የሚናገረው ዶክተር አብርሃም ምንም የቫይረሱ ምልክት ሳይኖራቸው ለተለያዩ ክትትሎች ወደ ሆስፒታሉ ለሚመጡ ታካሚዎች ያለበቂ መከላከያ የሚያደርጉት እንክብካቤ እኔና ባልደረባይን ለቫይረሱ አጋልጦናል ይላል። እንግዲህ መጀመሪያ ሲገቡ አላወቅንም ነበረው ኮሮና ቫይረስ እንዳለባቸው። እሳቸውን ብዙ ምልክት አልነበረባቸውም ታካሚው ማለት ነው። ስለዚህ እኛ እሳቸው ላይ ኦፕሬሽን ሰርተናል፣ ምርመራ አድርገንላቸዋል። አብዛኛውን ጊዜ ማስክ አይገኝም ታካሚዎቹ ወይ ተመላላሽ ክፍል ሲመጡ ወይ ደግሞ መጀመሪያ አልጋ የሚይዙበት ወይም የሚተኙበት ክፍል ሲሆኑ እዛ ደግሞ በተደጋጋሚ ሐኪሞቹ ሌሎቹም የሕክምና ባለሙያዎች እየሄዱ በሚያዩበት ሰዓት ነው ብዙ ግንኙነቶች የሚፈጠሩት ማለት ነው። በኦፕሬሽን ሰዓት ማስክ ቢደረግም የምናደርገው ማስ ሰርጂካል ማስክ የሚባለው ነው። ከኢንፌክሽን የመከላከል አቅሙ አነስ ያለ ነው። ከዛም በላይ ደግሞ ሰርጀሪ በሚሰራበት ሰዓት ታካሚው የሜካኒካል ቬንቲሌተር ላይ ነው የሚሆነው ያ ማለት በማሽን ነው የሚተነፍሰው ማለት ነው አይነት ሁኔታዎች ደግሞ ኮሮና ቫይረሱ በይበልጥ አየር ላይ እንዲ እንዲወጣ ያደርገዋል። ስለዚህ እዛ አካባቢ ያለ ሰው የኢንፌክሽኑ የመያዝ ዕድሉ የጨመረ እንዲሆን ያደርገዋል ማለት ነው። ሌላው ያናገር ነው ስሙ እንዳይጠቀስ የጠየቀው ና በጋንዲ መታሰቢያ ሆስፒታል አዋላጅ ነርስ ሆኖ የሚያገለግለው የጤና ባለሙያ በሆስፒታሉ አምስት የጤና ባለሙያዎች ና አንድ የጽዳት ሰራተኛ በቫይረሱ መያዛቸው ከተረጋገጠ በኋላ በጤና ባለሙያው ዘንድ ትልቅ መደናገጥ እንደተፈጠረ ና ያለበቂ መከ ላ አቅርቦት ስራቸውን መቀጠላቸው እኔም በቫይረሱ ልያዝ እችላለሁ የሚል ከፍተኛ ጭንቀት ውስጥ እንደከተታቸው ይናገራል። አሁን ዲፕሬስድ ሆነናል። አሁን በተለይ ባለሙያዎች ከአጠገባቸው የነበሩ ሰዎች እየተያዙ ሲሄድ ያም በጣም እንትን ነው እና እነዚህ ደግሞ የራስ መጠበቂያ ማቴሪያል ሲሆንም ባለመሟላታቸው ደግሞ ምናልባት እኔ ክሶ ሆኝ ሊሆን በየቀኑ የምናከማቸው ሰዎች እንደ ሆስፒታሉ ይለያዩ። ምናልባት ከአምሳ እና ከስልሳ ሰው በላይ አንድ ባለሙያ ሊያገኝ ይችላል እና እነዛን ሰዎችም ይህን ነገር ባልተጠቀመ ቁጥር የማጋለጥ ዕድላችን በጣም ከፍተኛ የሆነ ነው የምንሄድው። ስለዚህ ይህንን የሰዎችንም እኔ ከጊዜ ሰዎችንም ማጋለጣለሁ የሚለው ስትረስ በራሱ በጣም ከፍተኛ የሆነ ጫና ነው ያለው ዝሉ ላይ እና ስለዚህ በጣም በፊት ስንሰራ ከነበረው ትን በጣም የወረደ አይነት ስጥ ነው ያለ ነው እና ኢፕሬስ ሊሆነናል በፊት ከምንሰራ የበለጠ ያነሰው ነው የሚሰራ ነው ያለ ነው። ምናልባት የሙያ ግዴታ ስለሆነ ምሳሌ እየሰራ ነው ያለን። በጣም አስቸጋሪ ሁኔታዎችም አሉ። በኢትዮጵያ በኮሮና ቫይረስ የተያዙ የጤና ተቋም ሰራተኞች ቁጥር ዘጠና ሰባት መድረሱንና ከቫይረሱ ጋር ንክኪ ኖሯቸው ራሳቸውን ያገለሉ የጤና ባለሙያዎች ቁጥር ደግሞ ሁለት ሺ ሶስት መቶ አርባ መድረሱን የጤና ሚኒስትሯ ሊያ ታደሰ ባለፈው ሳምንት ከሚመለከታቸው ባለሙያዎች ጋር ባደረጉት ውይይት ላይ ተናግረው ነበር። በዚህም ምክንያት ከሕሙማን ጋር ንክኪ የሚኖራቸው የሕክምና ባለሙያዎች ራሳቸውን የሚከላከሉበት ዋና ዋና የሕክምና ቁሳቁሶችን ለማሟላት በተለይ ኢትዮጵያ ውስጥ በወር እስከ ሰባት ሚሊዮን ድረስ ግብዓቶችን የማምረት አቅም ያላቸው የኢንዱስትሪ ፓርኮች ማምረት እንዲጀምሩ እንደሚደረግ አቶ ተስፋ ተስፋለም ጠቁመዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።